The Voice of America. በኢትዮጵያ ዲሞክራሲያዊ ስርዓት ለመሸጋገር የነበረው ተስፋ ተጨናክፏል ሲል የኦሮሞ ፌዴራላዊ ኮንግረስ አስታወቀ። ለዚህ ቀውስ ዋናው መንስኤ ገዢው ፓርቲ የሚከተለው አግላይ የሽግግር ፍኖተ ካርታ እንደሆነም ይከሳል። ገዢው ፓርቲ በበኩሉ ሽግግሩ በጥሩ መንገድ ላይ እንዳለ አስታውቆ በዋና ዋና አገራዊ ጉዳዮችም ከተፎካካሪ ፖለቲካ ፓርቲዎች ጋር እየመከረ መሆኑን ተናግሯል። መለስካቸው አመሃ ዝርዝሩን ያስደምጠናል የኦሮሞ ፌዴራላዊ ኮንግሬስ በጽሁፍ ባሰራጨው መግለጫ በኢትዮጵያ ውስጥ ወደ ዴሞክራሲያዊ ስርዓት ለመሸጋገር የነበረው ተስፋ በሚያሳዝን ሁኔታ ያላንዳች ጥርጥር ተጨናቅፏል ይላል የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን ይህን ሊያሰኙ የሚያስችሉ ሁኔታዎች ምንድናቸው የሚል ጥያቄ ቪኦኤ አቅርቦላቸው የሚከተለው ምላሽ ነበር የሰጡት አንዱ ትልቁ ችግር በዋናነት የአንድ ቡድን ወይም የአንድ ፓርቲ ፎኖተ ካርታ ነው እዛ ላይ ነበረዋል የተሞከረው። ያ ቡድን ወይም ፓርቲ ደግሞ የወጣው ኢትዮጵያን ለሀያ ሰባት ዓመታት ሲያሚስ ከነበረው ኢህአዴግ ነው ያወጣው። ስለዚህ ያንን የኢህአዴግን አሰራር አመራር ተሸክሞ ነው የመጣው። ስለዚህ ወደፊት ደግሞ ለመጓዝ ሌሎች ለውጥ ኃይሎች ሊባሉ ከሚችሉት ጋር የጋራ ፍኖተ ካርታ ወይም የጋራ ሮድ ማፕ መፍጠር አልተቻለም። ይሄ ብሔራዊ መግባባት እያለ ብዙ ጊዜ

በመንግስት ውስጥ የራሱን መንግስት አቋቁመው የራሱን ምርጫ አካሄደው የሄደ ነው። በፕሮፌሰር መረራ እምነት ይህን ስህተት ለማረም አሁንም ጊዜው አልመሸም። ኢትዮጵያ ሌላ ማጂክ ፎርሙላ እያየን አይደል። ኢትዮጵያ በደረሰችበት የቀውስ ደረጃ ሁሉም ባለድርሻ አካላት በተለይም ገዥው ፓርቲ የተሻለ የህዝብ ድጋፍ አላቸው ከሚባሉ ባለድርሻ አካላት ጋር ቁጭ ብሎ ተደራድሮ ተነጋግሮ አንድ ነገር ካላደረገ አይናችን እያየ ወደ ቀውስ እየገባን ነው። ስለዚህ እዛ ውስጥኛ አንድ ሁለት ብለን ብዙ ነገሮች የሚያያዙት ከዚህ ብሔራዊ መግባባት ከምንለው ነው። ዋናው ጉዳይ ደግሞ ፎኖተካርታው ላይ የጋራ ፎኖ ተካርታ ያስፈልገናል። የጋራ ያንድ ቡድን ህልም ብቻ ሳይሆን የአንድ ቡድን ፍላጎት፣ ጥቅሞች ምኖችን የሚያከብር ብቻ ሳይሆን የሁሉንም የአብዛኛውንም ቢያንስ ቢያንስ ስምምነትን የሚጠይቅ ፎኖተ ካርታ ያስፈልጋል። ያንን ፎኖተ ካርታ ደግሞ በጋራ ስራ ላይ የምናውለው ነው ያስፈልጋል የሚለውን አቅጣጫ ነው። ይህ አካል ግን አሁን እርስዎ የሚሉትም ሆነ ከዛሬ አራት አምስት ወር በፊት አስገባ ነው የሚሉት ጥያቄ ላይ የተነሳው ይህ አካል ከመንግስት አስፈጻሚ አካል ጋር የሚገዳደር ኃይል ወይንም ስልጣን አይኖረውም። እንዴ እሱማ በተወሰኔ ደረጃ የእለት የእለት የህዝቡን ኑሮ እናት ነገሮችን እየሰራ ግን ከራሱም ደግሞ ከዚህ አካል ጋር የሚሰራ የጋራ አካል ጋር የሚሰራ ነገር መፍጠር መቻል ነው። እሱም ውጪ አይደለም ማለት ነው። ለምሳሌ በስምነት ላይ የሚነሳቸውን ነገሮች ስራ ላይ በራሱን መንገድ ያውላል። ለዚህ ፓርቲ የሚባለው አሁን እኮ ሁሉም ነገር የአንድ ፓርቲ ጫወታ ነው። ወጡንም የሚወጠውውጠውም ንት የሚያደርገው ምን የሚለው አንድ ፓርቲ ነው። ያ ፓርቲ ደግሞ በተለይም ሰፊ የህዝብ ድጋፍ አላቸው የሚባሉት የፖለቲካ ኃይሎች ይዞ እየሄደ አይደለም። ያ ደግሞ እንዳልነው እዚህ ቦታ ሲታሰር፣ እዚህ ቦታ ይፈታል፣ እዚህ ቦታ ሰላም ተፈጠረ ሲባል እዚህ ቦታ እንትን ይደረጋል። ለኛው ኢትዮጵያ የሚደረጉ ነገሮች ያየን ስለሆነ ብቻውን ተሸክሞት ኢትዮጵያ ተሸክመን የመጣውን የታሪክ ሸክም አሁንም ለፖለቲካ ደረሰበትን ከውስጥ ተሸክሞ መሄድ ብቻውን ተሸክሞ ለመሄድ የሚችል አካል ሆኖ አላገኘ ነው። ከዚህ አካል ጋር የሚሰራ ለምሳሌ ፍርድ ቤቶችን ሁኔታ፣ የፀታ አስተዳደሩን ሁኔታ፣ ስምሪት ሁኔታ ለምሳሌ ከሁሉም በላይ የሚመጣ ምርጫ ነጻና ፊታዊ እንዲሆን ጫ ቦርድን በሀቅ በእውነት ገለልተኛ ዳኛ እንዲሆን የሚሰሩትን ሁኔታውን ይሄ አካል ብቻውን ተገድሎ ሌላ መንግስት የሚፈጥር ሳይሆን በእኛ እምነት አሁን ያለው መንግስት ከልብ ከዚህ አካል ጋር እየሰራ ራሱም ይሳተፍበታል። ከሱም ጭምር የሚወጣ የሚታገዝ ቡድን ነው ማለት ነው። ዶክተር አለሙ ስሜ በብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባልና በፓርቲው የፖለቲካ ፓርቲዎችና የሲቪክ ማህበራት ጉዳዮች ዘርፍ ኃላፊ ናቸው። በእርግጥ በኦፌኮ መግለጫ እንደ ተቀመጠውም ሆነ ፕሮፌሰር መረራ ጉዲና እንዳብራሩት በኢትዮጵያ ውስጥ ያለው ሽግግር ጨርሶ ከሽፏል የሚል ጥያቄ ነበር ያነሳውላቸው። ዶክተር አለሙ ስሜ ሁኔታውን የሚያብራሩት በተለየ መንገድ ነው። ከምንገባ ዲሞክራሲ ሽግግሩ በጥሩ ሁኔታ እየሄደ ነው ያለው ዲሞክራሲ ስርዓት ማለት እንግዲህ ከኦፌኮ ጋር የመያዛት የትርጉም ልዩነት ካለን አላውቅም። ዜጎች በነጻነት የሚንቀሳቀሱበት፣ ሀሳባቸውን በነጻነት የሚገልጹበት፣ በፈለጉት ፖለቲካ ድርጅትም ሆነ ሌሎች ማህበራት የሚደራጁበት የዲሞክራሲና ሰብአዊ መብታቸው የሚከበርበት ስርዓት መገንባት ነው። እሱ በጥሩ ሁኔታ ለውጡ በተጀመረ ሁኔታ የሄደ ነው እና ሌላው ደግሞ የዜጎች በሀገራዊ ጉዳዮች ላይ ሙሉ ተሳታፊነት እንዲኖራቸው ማድረግ ነው። ይህም ያው ሁሉም እንደሚያውቀው የተወሰኑ የኢትዮጵያ ክፍሎችን የገደበው የነበረው የኢህአዴግ ስርዓት ተለውጦ ዛሬ ሁሉም ኢትዮጵያኖች በአገራዊ ጉዳይም እኩል ተሳታፊነታቸው የተረጋገጠበት የዜጎች የዲሞክራሲ መብት የሚረጋገጥበትና የዜጎች ይሁንታ የሚረጋገጥበት ሌላው አገራዊ ጉጫ ነው። አገራዊ ጉጫውንም እንዲሁ በአጠረ ጊዜ ዜጎች በነጻነት ወጥተው ያስተዳድረኛል የሚለውን የሚመርጥበትና የራሱን መንግስት የሚያቋቁመት ሁኔታ ነው። እሱንም ፓርቲያችን ነጻና ሁሉንም ያሳተፈ ዲሞክራሲያዊ ምርጫ እንዲካሄድ ያላሰለሰ ጥረት እያደረገ ይገኛል። የፖለቲካ ፓርቲዎችም ከዚህ አንጻር ሕግና ሥርዓትን አክብረው ተንቀሳቅሰው አባላት ደጋፊ እንዲያፈሩ ፕሮግራማቸውን ተከታዮቻቸው እንዲያሳውቁ ስራዎች እየተሰሩ ነው ያሉት። የሽግግሩ ጊዜ መደናቀፉና እነሱ ተስፋ በሚያስቆርጥ ሁኔታ አክትሟል ብለው ካስቀመጡት አንዱ ምንድን ነው? በአሁኑ ጊዜ በብዙ ቦታዎች ብዙ ችግር አለ፣ ነውጣ አለ፣ ብዙ የጸጥታ መጓደል አለ፣ እስር አለ። ከዛ በተረፈ ደግሞ አሁን ትግራይ ራሱን የቻለ መንግስት ሆኗል። በኢትዮጵያ ውስጥ ይህ ሁሉ ያለውን ቀውስ የሚያሳይ ነው ነው የሚሉት አገራዊ ብሔራዊ መናበብ ወይንም መቀራረብ የለም። ለዚህ የገዢው ፓርቲ ብቸኛ ፍኖተ ካርታ ነው ለዚህ ሁሉ እንቅፋት የሆነው ነው የሚሉት ለዚህ ምላሽ አለሁት እኔ እስከሚገባኝ ድረስ በትልልቅ ሀገራዊ ጉዳዮች መንግስት ተፎካካሪ ፓርቲዎችን እየጋበዘ የሚያነጋግርበት በቃ ቃል ከምን ጊዜውም በላይ ከማንኛውም ጊዜ በላይ በኢትዮጵያ ታሪክ ለመጀመሪያ ከዚህ በዘለለም ተጀምሯል። ፓርቲዎች ፖለቲካ ፓርቲዎች እየተመካከሉ ነው ያሉት። ኦፌኮ መሪ የሆኑት ፕሮፌሰር መረራ ራሳቸው ጽሁፍ አቅርበው ተወያይተናል። ስለዚህ ምክክሮች አሉ፣ መድረኮች አሉ። እዛ መድረክ ላይ እንደዚህ አይነት አሁን በመግለጫ ወጣ እንዳልከኝ አይነት ነገር መንፈስ አላየ። ሌላው የሀገሪቷ ውስጥ ሰላም የለም፣ ይህም እውነተኛውን የሀገሪቷን ሁኔታ የሚገልጽ አይመስለኝም። በእርግጥ አንዳንድ ቦታዎች እራሳቸው እና ኦፌኮ እና ሌሎች ተቃዋሚ ሀይሎች የሚፈጥሯቸው ችግሮች አሉ። ይሄ አይካድም፣ ግን በጣም ውስን፣ ሀገሪቷ ካላት የቆዳ ስፋት እና የህዝብ ብዛት አንጻር የተወሰኑ አካባቢዎች ነው። ይሄ መንግስት አሁን ጠንካራ ያለ ህግ የማስከበር እርምጃ እየወሰደ ስለሆነም እነኝም ከጊዜ ወደ ጊዜ እየተሻሻሉ እየተሻሻሉ ንግር በተለይ ዋነኛዎቹን ህግ ጥሰት ውስጥ ሚና አላቸው አሽከርካሪ ናቸው ብሎ ያመናቸውን ተሳትፎ የተገኙትን ለህግ ማንም ማንም ለህግ እያቀረበ ተጠያቂነትን እያረጋገጠ ስለሆነ ችግሮችን ከጊዜ ወደ ጊዜ እየተሻሻሉ እየተሻሻሉ ነው ያሉት እና አሁን አጠቃላይ ሀገሪቷ ሁኔታ ስታይ ከመግለጫው ጋር የተጠቀሰው የተለየ ነው። ከህወሀትና ትግራይ ብሔራዊ ክልላዊ መንግስት በተመለከተ እሱን ህወሀትና ክልላዊ መንግስቱን ለአይቶ ማየት ነው። ክልላዊ መንግስቱ በህገ መንግስቱ የተቋቋመ እንደ ማንኛውም ሌሎች ብሔራዊ ክልላዊ መንግስቶች ህገ መንግስታዊና ያለው መንግስት ነው። እዛ ላይ ምንም አይነት ብጅታ ሊኖር አይገባም። ከህወሀት አንጻር ህወሀት ያው በኢትዮጵያ ህዝብ ትግል ተባሮ በመቀሌ የሰባሰበ ሀይል ነው። እሱ የሚፈጥራቸው ችግሮች አሉ። እሱ የሚፈጥራቸው ችግሮችን ግን በስለት ባለበት ህግ በተከተለ መልኩ መንግስት እያስተናገደ ይገኛል። ምናልባት ህወሓት በሚወርደው ደረጃ ወርደን እንደ መንግስት ኃላፊነት እንደሚሰማው የገዢ ፓርቲም እንደ መንግስትም አንደኛ ክልላዊ መንግስትና ፓርቲ ሁለተኛ ከፓርቲ ውስጥም የአፍራሽ ተልኮ ላይ የተሳተፉትን ህዝቡና እነሚን የበላይ ስራ በጣም ጥንቃቄ ይፈልጋል። ትግራይ የኢትዮጵያ ካለች ትግራይ ህዝብም የኢትዮጵያ ህዝብ ነው። ስለዚህ ህዝቡን በማያስከፋ መልኩ፣ ህዝቡ እውነቱን በሚረዳ መልኩ፣ ህግና ህገ መንግስት በሚፈቅደው መልኩ እንጂ ጉልበት ስላለኝ አንድ የከሰሩ ፖለቲከኞች መቀሌ ላይ ስለረበሹ ብለው ህገ መንግስቱን በሚጥስና ነገም ደግሞ አገራዊ አንድነትን በተለይ ከትግራይ ህዝብ አንጻር ያለውን ጉዳይ በጥንቃቄ ማስገባት እና አደጋ ሊያስከትል በሚችል መልኩ ስሜታዊ በሆነ መልኩ እርምጃ ውስጥ መግባት አልፈለገም። መንግስት ያንንም አያደርግ። ወደፊት ግን ደግሞ ህግና ስርአትን በተመለከተ በአክሲዎች ላይ ነጥሎ አክሲዎችን ህገ መንግስትን የሚጥሱትን ህገ መንግስታዊ ስርአትን ለማፍረት የሚሰሩትን ነጥሎ ህጋዊ ተጠያቂነትን የማረጋገጡ ስራ እየተሰራ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።